SBS Radio. SBS Radio. Agar Radio. Radio. Radio. ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን ሳምንቱን የተከናወኑ የአገር ቤት ዋና ዋና ወሬዎችን ይዘን ቀርበናል። አብራችሁን ቆዩ። ባሳለፍነው ሳምንት ከተከናወኑ የአገር ቤት ክስተቶች መካከል ጠቅላይ ሚኒስትር ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት በመንግስታቸው ላይ እየተሰነዘሩ ላሉ ጥያቄዎችና ወቀሳዎች፣ እንደዚሁም መንግስታቸው እያከናወናቸው ስላሉ ዋና ዋና ጉዳዮች የሰጡት ምላሽና ማብራሪያ አንዱ ነበር። ባሳለፍነው ሰኞ ሰኔ 1 ቀን 2012 ዓ ም በስራ ላይ የሚገኘው ምክር ቤት ጠቅላይ ሚኒስትር ዶክተር አብይ አህመድን በልዩ ስብሰባው ለጥያቄ ጠርቶ ነበር። በዚህ ወቅት የምክር ቤቱ አባላት በተለያዩ ጉዳዮች ላይ ለጠቅላይ ሚኒስትሩ ጥያቄ አቅርበው ምላሽና ማብራሪያ ተሰጥቷቸው ነበር። ለጠቅላይ ሚኒስትሩ ከቀረቡ ጥያቄዎች መሃል የትግራይ ክልል ህዝብ በዚህ ሁለት ዓመት የስልጣን ዘመኖ የተለያዩ ከባድ ተጽዕኖዎችና በደሎች ወይም አድሎ እየተፈጸመበት መሆኑን ያውቃሉ ወይም እርስዎ ራስዎ እየመሩት ነው የሚለው ክስ ዋናው ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድም ለዚህ ጥያቄ ሰፋ ያለ ምላሽ ሰጥተዋል። በምላሻቸውም የትግራይ ህዝብ ጀግና፣ በኢትዮጵያዊነቱ የሚኮራ ጥሮግሮ የሚበላ ህዝብ እንደሆነ ተናግረዋል። ይህ የሚካድ ሀቅ አይደለም። ችግር የሆነው የትግራይ ህዝብንና ፓርቲን እየቀላቀሉ መመልከቱ ነው ያሉት ጠቅላይ ሚኒስትሩ የትግራይ ህዝብ አገሩን የሚወድ ለአገሩ አንድነት የተዋደቀና የሚያኮራ ህዝብ ነው። ይህንን ትልቅ ህዝብ አንድ ፓርቲ ውስጥ ብቻ አድርጎ ማሰብ ትክክል አለመሆኑን ተናግረዋል። በክልሉ ውስጥ እንደ አረና ባይቶናና መሰል ሌሎች ፓርቲዎች እያሉ በብልጽግና ውስጥም ሆነው የሚታገሉ የትግራይ ተወላጆች እያሉ የትግራይ ህዝብን በአንድ የህወሀት የፖለቲካ አመለካከት ጨፍቆ መመልከት ስህተት ነው ብለዋል። አንድ ሰው ሲወቀስ የትግራይ ህዝብ የተወቀሰ አድርገን እንውሰድ። ጥያቄዎች ሲቀርቡም ፓርቲንና ህዝብን በለየ መንገድ መሆን አለበት ብለዋል። ጠቅላይ ሚኒስትሩም የፌዴራል መንግስት በትግራይ ህዝብ ላይ ያደረሰ ነው ለተባለው ማህበራዊና ኢኮኖሚያዊ በደሎች በሰጡት ምላሽም እሳቸው ወደ ስልጣን ከመጡ ወዲህ ፌዴራል መንግስት በትግራይ ክልል ውስጥ እያከናወናቸው የሚገኙ ፕሮጀክቶችንና ለክልሉ መንግስት የተሰጡ ድጋፎችን በዝርዝር በማ ማቅረብ ሞግተዋል። ከእሳቸው ወደ ስልጣን መምጣት በኋላ ለትግራይ ክልል የሚመደበው በጀት በ42 በመቶ ማደጉን፣ የፌዴራል መንግስት በክልሉ እያከናወናቸው የሚገኙ የመንገድ ግንባታዎች፣ እንዲሁም የመቀሌ ሀራ ባቡር መንገድ ፕሮጀክቶችም የተሰሩ መሆናቸውን በዝርዝር አቅርበዋል። የፌዴራል መንግስት የመቀሌ ከተማ የመጠጥ ውሃ ፕሮጀክትን ለማስጀመር 1.3 ቢሊዮን ብር ከፍሎ ፕሮጀክቱን እንዳስጀመረ የተናገሩት ጠቅላይ ሚኒስትሩ በዚህ ተግባር የፌዴራል መንግስት ሊመሰገን ቢገባውም መረጃው ግን ለክልሉ ህዝብ በግልጽ እንደማይነገር እንደሚሰራው አስታውቀዋል። ለትግራይ ክልል ኮሮናን የመከላከል ስራ 46 ሚሊዮን ብር በገንዘብና በቁሳቁስ ድጋፍ መደረጉን ያወሱት ጠቅላይ ሚኒስትሩ የደቡብና የትግራይ ክልሎች እስከ ዘንድሮ ድረስ ያለባቸውን የማዳበሪያ ዕዳ ለፌዴራል መንግስት ባለመክፈላቸው ምክንያት በአሰራሩ መሰረት ዘንድሮ የማዳበሪያ አቅርቦት ማግኘት እንደማይችሉ ተናግረዋል። ይሁን እንጂ የትግራይ ክልል ዘንድሮ የማዳበሪያ ገንዘብ የለኝም በማለቱ ስራው መቆም ስለሌለበትና የክልሉ አርሶ አደር እንዳይጎዳ የፌዴራል መንግስታቸው በልዩ ሁኔታ ለትግራይ ክልል 445 ሚሊዮን ብር ተበድሮ ድጋፍ ማድረጉን አስረድተዋል። ጠቅላይ ሚኒስትሩ ከምክር ቤት አባላት የቀረበላቸው ሌላው ወቀሳ ዘል ጥያቄ ታላቁ የኢትዮጵያ ሕዳሴ ግድብንና ከሱዳን ጋር ያለውን የድንበር ውዝግብ እየተመለከተ ነበር። የለውጡ አመራር እስኪመጣ ድረስ በነበሩት አመታት ውሃ የሚያዝበት የግድቡ መካከለኛ ክፍል የተገነባው ከባህር ጠለል በላይ 25 ሜትር ከፍታ ብቻ እንደነበር ያወሱት ጠቅላይ ሚኒስትሩ በመልሳቸው፣ ባለፈው አንድ አመት ተኩል ግን ዋናው የግድቡ መካከለኛ ክፍል የ35 ሜትር ከፍታ ግንባታ መከናወኑንና ይህም የመካከለኛው ክፍል ውሃ ለመያዝ ወደሚያስችለው ደረጃ እንዳሸጋገረው Brawl. ባለፈው አንድ ዓመት ተኩል በተከናወኑ ተግባሮች ግድቡ በዚህ ዓመት በሰኔ ወር መጨረሻ 4.9 ቢሊዮን ሜትሪክ ኪዩብ ውሃ መያዝ እንደሚጀምርም ገልጸዋል። ከሱዳን ጋር የተነሳውን የድንበር ውዝግብ በተመለከተ በሰጡት ምላሽ ደግሞ የሱዳን ሕዝብ ወንድም ሕዝብና ባለውለታ አገርም ነው ብለዋል። ከሱዳን ጋር በፍጹም ውጊያ ውስጥ አንገባም። ይህ ማለት ግን ውጊያ ውስጥ እንድንገባ የሚፈልጉ አካላት የሉም ማለት አይደለም ብለዋል በምላሻቸው አምነስቲ ኢንተርናሽናል ሰሞኑን በኢትዮጵያ ተፈጽሟል ባለው የሰብአዊ ጥሰት ሪፖርት ላይ ለቀረበላቸው ጥያቄ ደግሞ የኢትዮጵያን ህዝብ በተመለከተ ለዚያውም ህዝባችሁን አትግደሉ የሚል ሪፖርት አውጥቶ አንሰማም አንልም ያሉት ጠቅላይ ሚኒስትሩ መረጃውን እንደሚያጣሩ ነገር ግን ከዚያ በመለስ ያሉ ፖለቲካዊ ጉዳዮችን ቀለል አድርገው እንደሚመለከቷቸው ተናግረዋል። ብዙ የሚያስጨንቀን አይደለም። የእኛ ጉዳይ ህዝባችን ነው። ህዝብ ሀሳባችንን የምናደርገውንም ያውቃል። ስህተት ካለብንም እንታረማለን ብለዋል። ጠቅላይ ሚኒስትሩም ከደምቢ ዶሎ ዩኒቨርሲቲ የታገቱ ተማሪዎች እስካሁን ያሉበት አለመታወቁንና መንግስትም የነዚህን ተማሪዎች ጉዳይ በተመለከተ ቸል ማለቱ እንዳሳሰባቸው በመግለጽ ለቀረበላቸው ጥያቄ በሰጡት ምላሽ መንግስት ያላደረገው ጥረት እንደሌለ ጠቅላይ ሚኒስትሩ ተናግረዋል። በታገቱ ሴት ተማሪዎች ላይ ተሳትፎ የነበራቸውን በርካታ ግለሰቦች መንግስት በቁጥጥር ስር ቢያውልም ተማሪዎቹን በህይወትም ሆነ ሞተው ለማግኘት አለመቻሉንም አብራርተዋል። የተማሪዎቹን ስልክ ሲግናል መከተል ሲጀመር አንድ የአማራ ክልል፣ ሌላ ጊዜ ደግሞ ሌላ ክልል ሲሄዱ ሲግናሉ ወደ ጋምቤላ፣ ከዛም ወደ ኦሮሚያ፣ አንዳንድ ጊዜም ወደ ቤንሻጉል እንደሚሻገር ገልጸዋል። ጉዳዩ ስብስብና መንግስትን አጣብቂኝ ውስጥ ለመክተት ታለመ ቢሆንም መንግስት ክትትሉን እንዳላቁምና የሚደርስበትን ሁሉ ለህዝብ ይፋ እንደሚያደርግ አስታውቀዋል። ሌላው የሳምንቱ አብይ አገር ቤት ክስተት የፌዴሬሽን ምክር ቤት ስድስተኛውን ብሔራዊ ምርጫ ለማራዘም የቀረበለትን የውሳኔ ሀሳብ ማጽደቁን የተመለከተ ነው። የህገ መንግስት ትርጉም ይሰጥ የሚለውን አማራጭ ሀሳብ በመቃወም አፈ ጉባኤ ኬሪያ ኢብራሂም ስልጣን የለቀቁበትና የሶማሌ ክልል ምክትል ርዕሰ መስተዳድር ሆነው ሲያገለግሉ የቆዩትን አደም ፋርሃን አፈ ጉባኤ አድርጎ የመረጠው የኢትዮጵያ ፌዴሬሽን ምክር ቤት ስድስተኛውን ብሔራዊ ምርጫ ለማራዘም የቀረበ የውሳኔ ሀሳብ ላይ ባደረገው ውይይት የውሳኔ ሀሳቡን ተቀብለው በ114 ድጋፍ በአራት ተቃውሞና በአንድ ድምፀ ታቅቦ አጽድቆታል። በመሆኑም የኮሮና ቫይረስ ወረርሽኝ ስጋት ሆኖ እስካለበት ድረስ የፌዴራልና የክልል ምክር ቤቶች ስልጣን እንዲቀጥል እንዲሁም የኮሮና ቫይረስ ወረርሽኝ ስጋት አለመሆኑ ዓለም አቀፍ የጤና ተቋማት ሲያረጋግጡና የህዝብ ተወካዮች ምክር ቤት ይህንኑ ካጸደቀ በኋላ ከ9 ወር እስከ አንድ ዓመት ባለው ጊዜ ውስጥ ምርጫ ይካሄድ የሚለው የውሳኔ ሀሳብ በአብላጫ ድምፅ ጸድቋል። ይህንን ተከትሎ የተለያዩ ተቃዋሚ ፓርቲዎች የብልጽግና ፓርቲ ስልጣኑን ለማራዘም የተጠቀመበት ስልት ነው በሚል የምርጫ ማራዘሙን መጽደቅ ተቃውመዋል። ቀድሞውንም የህገ መንግስት ትርጓሜ አያስፈልገውም ነበር ብለው ከተቃወሙት መሀል ኦነግ፣ ኦፌኮ፣ አብሮነትና ህወሓት ይገኙበታል። በተያያዘ ዜና ደግሞ ምንም እንኳን የፌዴራሉ መንግስት ምርጫውን በኮሮና ምክንያት የህገ መንግስት ትርጓሜ ጠይቀው በፌዴሬሽን ምክር ቤት ምርጫው እንዲራዘም ቢወሰንም የትግራይ ክልል ምክር ቤት ግን የስልጣን ዘመኑ ከማለቁ በፊት በክልሉ ምርጫ እንዲደረግ መወሰኑ የተገለጸውን ባሳለፍነው ሳምንት ነው። የትግራይ ክልል ምክር ቤት ሰኔ አምስት ቀን በመቀሌ ከተማ ባካሄደው አምስተኛ የስራ ዘመን ሰባተኛ አስቸኳይ ጉባኤ ስድስተኛው ክልላዊ ምርጫ እንዲካሄድ ወስኗል። በተጨማሪም ኮሮና ቫይረስን ለመከላከልና ለመቆጣጠር የወጣውን አስቸኳይ ጊዜ አዋጁንም ለሁለት ወር ተኩል እንዲቀጥል አብሮ ወስኗል። ከዚሁ የምርጫ መራዘም የውሳኔ ጉዳይ ሳንወጣ የትግራይ ክልል ምክር ቤት ምርጫ ለማካሄድ መወሰኑ ተገቢ አለመሆኑን የፌዴራል መንግስቱ ገልጿል። ምርጫን የማስፈጸም ስልጣን የተሰጠው በሕገ መንግስቱ አንቀጽ 102 የተቋቋመው ምርጫ ቦርድ ስለሆነ ሌላ አካል በዚህ ጉዳይ ላይ ጣልቃ ልግባ ቢል ከስልጣን ገደቡ በላይ የምርጫ ቦርድን ስልጣን መጋፋትና መዳፈር ስለሚሆን መንግስት የምርጫ ቦርድን ውሳኔ አክብሮ ይፈጽማል ሲሉ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊው፣ አቶ ንጉሱ ጥላሁን አስታውቀዋል። ኃላፊው አቶ ንጉሱ ጥላሁን ለኢትዮጵያ ድርጅት እንደተናገሩት በህገ መንግስቱ መሰረት ምርጫን የማስፈጸም ስልጣን ለአስፈጻሚው ስላልተሰጠ ከምርጫ ጋር በተያያዘ ማንኛውም ነገር ሊያደርግ የሚችለውና ህገ መንግስታዊ ስልጣን ያለው ምርጫ ቦርድ ብቻ ነው። አስፈጻሚ አካሉ በምርጫ ቦርድ ስራና ውሳኔ ጣልቃ በመግባት ቢፈተፍት ያለ ኃላፊነቱ መንቀሳቀስ ስለሆነ መንግስት የምርጫ ቦርድን ውሳኔ ያከብራል፣ ይፈጽማልም ነው ያሉት አቶ ንጉሱ። አቶ ንጉሱ ይህንን ይበሉ እንጂ ለሳቸው ንግግር የተ ትግራይ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ባወጣው መግለጫ ምርጫውን ማካሄድ መብታችን ነው፣ ምርጫውን ከማካሄድ የሚያግደን ኃይልም የለም ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ የቀድሞው ኢህአዴግን ንብረት እንዲያጣሩ ሁለት ኦዲተሮችን መሾሙ የታወቀውን ባሳለፍ ነው ሳምንት ነው። የአራት ድርጅቶች ጥምረት የነበረው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ ንብረት ክፍፍልን በተመለከተ በብልጽግናና በህወሀት መካከል ከስምምነት ላይ ስላልተደረሰ ምርጫ ቦርድ ሁለት ኦዲተሮችን ሾም ያለሁ ብሏል። ብሔራዊ ምርጫ ቦርድ እንዳመለከተው የኢህአዴግ መፍረስ ውሳኔ ከተሰጠበት ጊዜ ጀምሮ ብልጽግናና ህወሀት የሚስማሙበት አንድ የጋራ አጣሪ እንዲመርጡ ለማስቻል የተደረገው ጥረት አልተሳካም ብሏል። ስለሆነም ቦርዱ ብልጽግና ፓርቲና ህወሀት በየበኩላቸው የመረጧቸው አንዳንድ የሂሳብ አጣሪዎች በጋራ በመሆን የንብረት ማጣራት ስራውን እንዲያከናውኑ ውሳኔ አሳልፏል። በዚህ ውሳኔ መሰረትም የንብረት ማጣራት ስራውን እንዲያከናውኑ የተመረጡት እነማን እንደሆኑ ቦርዱ ያልገለጸ ቢሆንም ነገር ግን ስራቸውን በጋራ የሚያከናውኑበትን ዝርዝር ጉዳዮች በማዘጋጀት ለቦርዱ እንደሚያቀርቡ ተገልጿል። የኢትዮጵያ ብሔራዊ ምርጫ ቦርድ በአዋጅ ቁጥር 1162/2011 መሰረት ጥር 20 ቀን 2012 ዓ ምት ኢህአዴግ እንዲፈርስ እንዲሁም የቀድሞ ሶስቱ የግንባሩ አባላት ወራሽ የሆነው የብልጽግና ፓርቲና በህዝበ ወያኔ ሀርነት ትግራይ ህወሀት በስድስት ወር ውስጥ የንብረት ክፍፍል ተጠናቆ እንዲያቀርቡ፣ ክፍፍሉም የሶስቱ ፓርቲዎች ወራሽ የሆነው ብልጽግና የሀብቱን ሶስት አራተኛ በራሱ ህጋዊ እውቅና ያለው ህወሀት አንድ አራተኛ እንዲወስዱ መወሰኑ ይታወሳል። በውሳኔ እንዲሁም የፓርቲዎቹ የጋራ ንብረት አጣሪ ሾመው የባለመብቶችን መብት እንዲጠብቅ እንዲሁም በተገለጸው ቀመር መሰረትም የንብረት ክፍፍሉ እንዲፈጸም ወስኖ አሳውቁ ነበር። ሌላው ያሳለፍነው ሳምንት የአገር ቤት መነጋገሪያ ከነበሩ ጉዳዮች መካከል የመከላከያ ምክትል ኢታማዦር ሹሙ የግብፅ መሪዎችን የገሰጹበት ቃለ መጠይቅ ነበር። የኢትዮጵያ ሕዝብ በሀገሩ ህልውናና ክብር ከመጡበት ሞት የማይፈራ ጀግና ሕዝብ መሆኑን አይደለም ግብፅ ዓለም ያውቀዋል ያሉት የጦር ኃይሎች ምክትል ጠቅላይ ታማዦር ሹም ጀነራል ብርሃኑ ጁላ ናቸው። የተሳሳተ የመሪዎቹ አስተሳሰብ ግብፅን በከፍተኛ ደረጃ እንደሚጎዳትም አመልክተዋል። ጀነራል ብርሃኑ ጁላ በተለይ ከአዲስ ዘመን ጋዜጣ ጋር ባደረጉት ቃለ ምልልስ እንዳመለከቱት ግብጾች ኢትዮጵያውያን ጦርነት ከመጣ እንዴት ጦርነትን መስራት እንደሚችሉ በሚገባ ያውቁታል። የኢትዮጵያ ሕዝብ በሀገሩ ህልውና ና ክብር ከመጡበት ሞት የማይፈራ ጀግና ህዝብ መሆኑን አይደለችም፣ ግብፅ ዓለም ያውቃል። በሀገራችን ጥቅምና ህልውና የሚደራደር ኢትዮጵያዊ የለም። የጦር መሳሪያ በገፍ መሰብሰብ ብቻ በጦርነት ውስጥ ለድል አያበቃም ያሉት ጀኔራል ብርሃኑ በጦርነት ውስጥ ለድል የሚያበቁ ሳይንሳዊ የሆኑ የጦርነት መሰረታዊያን የሚባሉ ህጎች እንዳሉ ጠቁመዋል። በቃለ መጠይቃቸው ጀኔራል ብርሃኑ እንዳሉት ለድል የሚያበቁት የመሰረታዊያኑ ቁልፎች በሙሉ በኢትዮጵያውያን እጅ ናቸው ግብጾች ሰላሳ 30 እና አመት ሙሉ የሰበሰቡት ብዙ አይነት የጦር መሳሪያ አላቸው። በዚህ አስፈራርተው የጋራ የሆነውን ውሃ እንዳትነኩ ለማለት ይሞክራሉ። መሪዎቿ በዚህ መልኩ ማሰብ አልነበረባቸውም ብለዋል። ጻውያን ከኢትዮጵያ ጋር በጭራሽ መጣላት ሳይሆን ኢትዮጵያን ተንከባክበው በመያዝ ውሃውን እንዴት አድርገን በጋራ እንጠቀም ማለት ነበረባቸው ያሉት ጀነራሉ ፈጣሪ ውሃውን ኢትዮጵያ ውስጥ ፈጠረው ወደ ሱዳንና ግብፅ እንዲፈስ አደረገው። የወንዙ ውሃ ኢትዮጵያ፣ ሱዳን፣ ግብፅም ላይ ጥቅም ላይ ይውላል ብለዋል። ከዚህ ባለፈ ከላይ ያለው ሀገር እንጂ ከታች ያለው ሀገር ውሃውን መጠቀም አይችልም የሚለው እሳቤ አያስኬድም፣ የዓለም ሕግም አይደግፈውም። ይሄ የተሳሳተ የመሪዎቹ አስተሳሰብ ግብፅን በከፍተኛ ደረጃ ይጎዳታል ብለዋል። ግብፅ አሁን የያዘችው መንገድ ለሀገሪቱ ብዙ ጠላት የሚያፈራባት ነው። ጠላትነት በጨመረ ቁጥር ጭራሹንም ውሃው ሙሉ በሙሉ የኔ ነው ወደሚል የልህ መንገድ ይወስዳል ያሉት ምክትል ጠቅላይ ታማዦር ሹሙ መቼም ቢሆን የግብፅ ሰራዊት ኢትዮጵያ ገብቶ ምሽግ ሰርቶ የአባይን ገባር ወንዞች አይጠብቅም፣ የኢትዮጵያን ምድርም አይረግጥም። እነዚህ ወንዞቻችን ከጦርነት በላይ ታላቅ አቅምና ጉልበት አላቸው ማለታቸው የሳምንቱ አነጋጋሪ ዘገባ ነበር። በተያያዘ ዜና በህዳሴ ግድብ ዙሪያ የሶስትዮሽ ድርድር የተለያዩ ስምምነቶች መደረሳቸው ተሰምቷል። አልአይን የዜና ወኪል እንደዘገበው የመጀመሪያው ዙር ግድቡን ውሃ ሞላልና መመሪያ በተመለከተ ኢትዮጵያ ያቀረበችው ሀሳብ በሱዳን በኩል ተቀባይነት አግኝቷል ብሏል። ወደ ሌላ ሳምንታዊ ዜና ስናልፍ የሙስሊሙ የዘመናት የመብት ጥያቄ የሙስሊሙን ማህበረሰብ ብቻ ሳይሆን የሌሎ ሰዎች እምነት ተከታይ ወገኖቻችን ጭምር ጥያቄ ነበር ሲሉ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ያስታወቁት ባሳለፍነው ሳምንት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአዋጅ እውቅና ማግኘቱን አስመልክቶ በተዘጋጀ ሰሞናዊ ጋዜጣዊ መግለጫ ላይ ተቀዳሚ ሙፍቲው እንደጠቆሙት ሙስሊሙ ሕብረተሰብ ባለፉት ሶስት ስርዓቶች ጠይቆ ያላገኘውን መብት በአሁኑ አስተዳደር በአጭር ጊዜ መጎናጸፉ ለሙስሊሙ ማህበረሰብ ታላቅ ድል ነው ብለዋል። የሙስሊሙ የእውቅና ጥያቄ ከንጉሱ ጊዜ ጀምሮ የሚቀርብና ምላሽ ያላገኘ ጉዳይ እንደነበረ ያወሱት ተቀዳሚ ሙፍቲው የሙስሊሙ ጥያቄ ለምን አይመለስም ሲሉ የሌሎች እምነት ተከታዩ ጥያቄ ሻጭውን አብረው ሲያቀርቡ እንደነበርም አስታውሰዋል። ጥሩ ላደረገ ምስጋናና ማስታወስ ይገባል ያሉት ፕሬዚደንቱ የዶክተር አብይ አስተዳደር በአጭር የስልጣን ቆይታው አንኳር የሆኑ የሙስሊሙን ጥያቄዎች በመመለስ ላበረከተው አስተዋጽኦም ምስጋና አቅርበዋል። በመጨረሻም ባለፈው አንድ ወር ውስጥ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች በ10 እጥፍ መጨመሩ ተገልጿል። በአንድ ወር ውስጥ ቫይረሱ የተገኘባቸው ሰዎች ከመጀመሪያዎቹ ሁለት ወራት ጋር ሲነጻጸር በ10 እጥፍ መጨመሩን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ያስታወቀው ባሳለፍነው ሳምንት ነው። በመጀመሪያዎቹ ሁለት ወራት የኮሮና ቫይረስ የተገኘባቸው ሰዎች ብዛት 250 የነበረ ሲሆን ባለፈው አንድ ወር ብቻ በ10 እጥፍ እንደጨመረ ነው የታወቀው። በመጀመሪያዎቹ ሁለት ወራት የኮሮና ቫይረስ የተገኘባቸው ሰዎች ብዛት 250 የነበረ ሲሆን ባለፈው አንድ ወር ብቻ በ10 እጥፍ ጨምሮ 2500ን እንደላቀ ተነግሯል። በመሆኑም ከቅርብ ጊዜ ወዲህ እየታየ ያለውን ከፍተኛ የሆነ የወረርሽኝ መስፋፋት ግምት ውስጥ በማስገባት ከመቼውም ጊዜ በላይ ጥንቃቄ ሊደረግ እንደሚገባም ተጠቁሟል። ኢንስቲትዩቱ መከላከል ከመታከም ይበልጣል ቤት መቆየት ሆስፒታል ከመተኛት ይሻላል፣ የአፍና የአፍንጫ መሸፈኛ አድርጎ መተንፈስ በማሽን ከመተንፈስ ይሻላል ሲል ሕብረተሰቡ ጥንቃቄ እንዲያደርግ አሳስቧል። ለተጠናቀረው የአገር ቤት ዘገባ ደመቀ ከበደ ከአዲስ አበባ እያደመጡ የነበረው የኤስቤኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።